ትምህርት ዐሥራ ሁለት አንድ ሰይጣን ሔዋንን ሊያስታት ሲመጣ ራሱን የደበቀው እንዴት ነበር? ሀ በእባብ ውስጥ በመሆን። ሁለት ሔዋን ሊያነጋግራት የነበረው ሰይጣን መሆኑን ታውቅ ነበር? ሀ አታውቅም። ሦስት ሰይጣን በእባብ ውስጥ የተደበቀው ለምንድን ነው? ሀ ሔዋንን ሊያጠምድ ስለፈለገ ነው። ለ ሔዋንን ሊያስት ስለፈለገ ነው። ሐሜሮሃ ሔዋንን ሊያጠፋት ስለፈለገ ነው። አራት ዛሬም ሰይጣን ሰዎችን ለማጥመድና ለማሳሳት እየሞከረ ነው? ሀ አዎን። አምስት ሰይጣን ሰዎችን ለማጥመድና ለማሳት የሚሞክረው እንዴት ነው? ሀ ሰይጣን የሚጠቀምበት አንደኛው መንገድ በልባችን ውስጥ ለእኛ በመናገር ነው። ለ ሰይጣን የሚጠቀምበት ሁለተኛው መንገድ በሌሎች ሰዎች በኩል ለኛ በመናገር ነው። አሜርሃ ሰይጣን የሚጠቀምበት ሶስተኛው መንገድ በአጋንንቱ በኩል ለኛ በመናገር ነው። ስድስት እግዚአብሔር ለአዳ መልካምና ክፉ ከሚያሳውቀው ዛፍሬ ከበሉ ምን እንደሚሆኑን ነገራቸው። ሀ እንደሚሞቱ። ሰባት ሰይጣን ለሔዋን መልካምንና ክፉን ከሚያሳውቀው ዛፍሬ ከበሉ ምን እንደሚሆኑ ነገራት። ሀ እንደማይሞቱ። ለ እንደ እግዚአብሔር እንደሚሆኑ። ስምንት ሰይጣንን እግዚአብሔር ምን ብሎ ጠራው? ሀ ውሸታም። ዘጠኝ አዳምና ሔዋን ኀጢአት ከሠሩ በኋላ እራቁት መሆናቸውን ሲገነዘቡ ምን አደረጉ? ሀ የቅጠል ልብስ ሠሩ። አስር 0 አዳምና ሔዋን ኀጢአት ከሠሩ በኋላ እግዚአብሔር ሊጎበኛቸው ወደ እነርሱ ሲመጣ ምን አደረጉ? ሀ ከእግዚአብሔር ተደበቁ። 11 ከእግዚአብሔር መደበቅ ይቻላል? ሀ አይቻልም። እግዚአብሔር በሁሉም ስፍራ ስለሚገኝ። 12 ሰይጣን የሚጠላው ማንን ነው? ሀ ሰይጣን የሚጠላው እግዚአብሔርና ሰዎችን ሁሉ ነው። 13 ሰይጣን የእግዚአብሔርን ቃል እንድትሰሙ ይፈልጋል? ሀ አይፈልግም። 14 ሰይጣን የእግዚአብሔርን ቃል እንዳትሰሙ የሚፈልገው ለምንድን ነው? ሀ ሰይጣን ሰዎችን ሁሉ ስለሚጠላና ወደ ዘላለሙ የእሳት ባህር እንድትጣሉ ስለሚፈልግ ነው። አዳምና ሔዋን ትእዛዙን እምቢ ካሉ በኋላ እግዚአብሔር ምን አደረገ? ዘፍጥረት ሶስት ቁጥር ዘጠኝ እግዚአብሔር አምላክ ግን አዳምን ጠርቶ የት ነህ አለው። አዳምና ሔዋን ትእዛዙን እምቢ ካሉ በኋላ እግዚአብሔር አዳምን ጠራው። እግዚአብሔር አዳምን የጠራው አዳም የት እንዳለ ስላላወቀ ነበር? አይደለም። እግዚአብሔር ሁሉንም ነገር ያውቃል። እግዚአብሔር ሁሉንም ነገር ያያል። ከእግዚአብሔር መደበቅ የሚችል ማንም የለም። እግዚአብሔር አዳምን የጠራው ለምን ነበር? እግዚአብሔር አዳምን የጠራው ወደ እርሱ መጥቶ ኃጢያቱን እንዲናዘዝ ነበር። እግዚአብሔር አዳምን የጠራው ወደ እርሱ መጥቶ የእርሱን ትእዛዝ እምቢ ማለቱን እንዲያምን ነበር። እግዚአብሔር አዳምን የጠራው ወደ እርሱ መጥቶ ሰይጣንን መታዘዙን እንዲያምን ነበር። እግዚአብሔር አዳምን ሊጠራው የቻለው እንዴት ነው? እግዚአብሔር አዳምን ስለ ፈጠረ ነው። አዳም የእግዚአብሔር ስለሆነ ነው። እግዚአብሔር አዳምን የፈጠረው እንድታዘዘው ስለሆነ ነው። እግዚአብሔር ሰዎችን ሁሉ ሊጠራ የቻለው እንዴት ነው? እግዚአብሔር ሰዎችን ሁሉ ስለፈጠረ ነው። ሰዎች ሁሉ የእግዚአብሔር ስለሆኑ ነው። እግዚአብሔር ሰዎችን ሁሉ የፈጠረው እንድታዘዙለት ስለሆነ ነው። እግዚአብሔር አልተለወጠም። እግዚአብሔር ዛሬም ሰዎችን ይጠራል። እግዚአብሔር ዛሬ ሰዎችን የሚጠራው እንዴት ነው? አንደኛ እግዚአብሔር ሰዎችን በፍጥረቱ አማካኝነት ይጠራል። የእግዚአብሔር ፍጥረት እግዚአብሔር መኖሩን ሁሉንም ነገር መፍጠሩንና እኛም ለእርሱ እንድንታዘዝለት እንደሚፈልግ ያሳየናል። ሁለተኛ እግዚአብሔር ሰዎች ሁሉ በእርሱ መጽሐፍ ማለትም በመጽሐፍ ቅዱስ አማካኝነት ይጠራል። የእግዚአብሔር መጽሐፍ መጽሐፍ ቅዱስ ለእናንተ የእግዚአብሔር መልእክት ነው። የእግዚአብሔር መጽሐፍ መጽሐፍ ቅዱስ ለእናንተ የእግዚአብሔር ቃል ነው። እግዚአብሔር አዳምን በጠራው ጊዜ አዳም ምን አለ? ዘፍጥረት 3 ቁጥር አስር አዳም ድምፅህን በአትክልት ስፍራ ሰማሁ፣ ራቁቴን ስለሆንኩ ፈራሁ፣ ተሸሸኩም ብሎ መለሰ። አዳምና ሔዋን እግዚአብሔርን የፈሩት ለምን ነበር? የእግዚአብሔርን ትዕዛዝ እምቢ ስላሉ። አንድ ምሳሌ ልንገራችሁ። ሌባ የሰውን በቆሎ እየሰረቀ የእርሻው ባለቤት ቢመጣበት፣ ሌባው አይሸሸግም? ይሸሸጋል። አዳምና ሔዋን ኃጢአት ስለሰሩ እና ለእግዚአብሔር ስላልታዘዙ ከእግዚአብሔር ተሸሸጉ። ታዲያ እግዚአብሔር አዳምን ምን አለው? ዘፍጥረት ሦስት ቁጥር 11 እግዚአብሔር መራቁትህን መሆንን ማን ነገረህ? ከእርሱም እንዳትበላ ብዬ ካዘዝሁ ዛፍ በላህን? አለው። እግዚአብሔር አዳም ከዛፉ ፍሬ መብላት አለመብላቱን ለምን ጠየቀው? አዳም ከፍሬው መብላቱን እግዚአብሔር አያውቅም ነበር? ያውቃል። ታዲያ እግዚአብሔር አዳም ከዛፉ ፍሬ መብላት አለመብላቱን ለምን ጠየቀው? እግዚአብሔር የጠየቀው አዳም ወደ እርሱ መጥቶ ኃጢያቱን እንዲናዘዝ ፈልጎ ነው። እግዚአብሔር የጠየቀው አዳም ወደ እርሱ መጥቶ የእርሱን አለመታዘዝ እንዲያምን ፈልጎ ነው። እግዚአብሔር የጠየቀው አዳም ወደ እርሱ መጥቶ ሰይጣንን መታዘዙን እንዲያምን ፈልጎ ነው። እግዚአብሔር አዳምን መጠየቅ የቻለው እንዴት ነው? አዳምን የፈጠረው እርሱ እግዚአብሔር ስለሆነ ነው። ሰዎችን ሁሉ የፈጠረው እግዚአብሔር ስለሆነ ሁሉንም ሰውን መጠየቅ ይችላል። አንድ ቀን እግዚአብሔር ሰዎችን ሁሉ ይጠይቃል። ሁሉም ሰው ለእግዚአብሔር መልስ ይሰጣል። እግዚአብሔር አዳምን ሲጠይቀው አዳም ምን መልስ ሰጠው? ዘፍጥረት 3 12-13 ቁጥር 12 አዳምም ይህች ከእኔ ጋር እንድትኖር የሰጠኸኝ ሴት እርሷ ከዛፉ ፍሬ ሰጠችኝና በላሁ አለ። 13 እግዚአብሔር አምላክ ሴትቱን፣ ይህ ያደረግሽው ምንድን ነው አላት። እሷም እባብ አሳሳተኝና በላሁ አለች። አዳም ሔዋንን ከሰሰ፣ ሔዋንም እባቡን ከሰሰች። እግዚአብሔር እውነቱን ያውቃል። ከእግዚአብሔር የተሰወረ እውነት የለም። አንድ ሰው ሰርቆ ቢያዝ ምን ያደርጋል? ሌላውን ሰው ጥፋተኛ ለማድረግ ይሞክራል። ምናልባት እኛም ጥፋታችን በሌሎች ላይ በማዞር ሰዎችን ልናታልል እንችላለን። ጥፋታችንን በሌሎች ላይ በማዞር እግዚአብሔርን ግን ልናታልለው አንችልም። እግዚአብሔር ሁልጊዜም እውነቱን ያውቃል። እግዚአብሔር ሁልጊዜም ጊዜም የማይታዘዙትን ይቀጣል። እግዚአብሔር ሁልጊዜ ጊዜ ኃጢአትን የሚሰሩትን ይቀጣል። በመጀመሪያ እግዚአብሔር እባቡን ቀጣው። ዘፍጥረት 3 14 ቁጥር 14 እግዚአብሔር አምላክ እባቡን እንዲህ አለው ይህን ስለሰራህ ከከብቶችና ከዱር እንስሳት ሁሉ ተለይተህ የተረገምህ ሁን በሕይወትም ዘመን ሁሉ በደረትህ እየተሳብህ ትሄዳለህ፣ አፈርም ትበላለህ። እግዚአብሔር እባቡን የቀጣው እንዴት ነበር? እባብ በደረቱ እየተሳበ እንዲሄድ በማድረግ። እግዚአብሔር እባቡን ለምን ቀጣው? እባቡ ሔዋንን አላናገራትም። ሔዋንን ያናገራት ሰይጣን ነው። ታዲያ እግዚአብሔር እባቡን ለምን ቀጣው? እግዚአብሔር ኀጢአትን ሁሉ ስለሚቀጣ ሰይጣን የባቡን ኀጢአትን ለመሥራት ስለተጠቀመበት፣ እግዚአብሔር ኀጢአትን ሁሉ ይቀጣል። ቀጥሎ እግዚአብሔር ሕይዋንን ቀጣት። ዘፍጥረት ሦስት አስራ ስድስት አስራ ስድስት ሴቲቱንም እንዲህ አላት፣ በምጥ ጊዜ ጭንቅሽን አበዛለሁ አለሁ፣ በሥቃይም ትወልጃለሽ፣ ፍላጎትሽም ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። እግዚአብሔር ሔዋንን የቀጣት እንዴት ነበር? ሔዋንን በጭንቅ እንድትወልድ በማድረግ የሔዋን ቅጣት የሁሉም ሴቶች ቅጣት ነው። ከዚያን ጊዜ ጀምሮ ሁሉም ሴቶች የሚወልዱት በጭንቅ ነው። አሁንም ቀጥሎ እግዚአብሔር አዳምን ቀጣው። ዘፍጥረት ሦስት ከቁጥር አሥራ ሰባት እስከ አሥራ ዘጠኝ ቁጥር አሥራ ሰባት እግዚአብሔር አምላክ አዳምን እንዲህ አለው የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝኩን ዛፍ በልታልና ካንተ የተነሣ ምድር የተረገመች ትሁን በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷም ታገኛለህ። ዐሥራ ስምንት ምድርም እሾክና አሜኬላ ታበቅልብሃለች ቡቃያዋንም ትበላለህ። ዐሥራ ዘጠኝ ከምድር ስለ ተገኘህ ወደ መጣህበት መሬት እስክትመለስ ድረስ እንጀራህን በፊትህ ላብ ትበላለህ አፈር ነህና ወደ አፈር ትመለሳለህ። እግዚአብሔር አዳምን የቀጣው እንዴት ነበር? አዳም መሬትን ብዙ ላብ በማስፈስ ያርሳል። ሆኖም ጥቂት ምርት ብቻ ያገኛል። የአዳም ቅጣት የሁሉም ወንዶች ቅጣት ነው። አሁን ሁሉም ሰው መሬትን ለማረስ ብዙ ላብ ያፈሳል። የሚያገኘው ምርት ግን ጥቂት ነው። እግዚአብሔር አዳምን በሌላ በምን ቀጣው? እግዚአብሔር መላውን ምድር ረገመ። እግዚአብሔር ምድርን የመርገሙ ምልክቶች ምንድን ናቸው? ብዙ እሾህ እና አረሞች መኖራቸው፣ ብዙ ድርቅና የጎርፍ አደጋዎች መኖራቸው፣ ብዙ መርዛማ ተክሎችና እባቦች መኖራቸው፣ እንስሳት ሰዎችን መንከሳቸው፣ በሰዎች ላይ አድካሚ ስራ መኖሩ፣ ሰዎች መታመማቸው፣ ሰዎች መሞታቸው። አዳምና ሔዋን እግዚአብሔርን ስላልታዘዙ ምድር ተረገመች አዳምና ሔዋን እግዚአብሔርን ስላልታዘዙ ምድር በክፋት ተሞላች አዳምና ሔዋን እግዚአብሔርን ስላልታዘዙ ሁሉም ሰው ይሞታል ላለመታዘዝ የእግዚአብሔር ቅጣት የዘላለም ሞት ነው ለኃጢአት እግዚአብሔር የሰጠው ቅጣት የዘላለም ሞት ነው አዳምና ሔዋን ከቀጣቸው በኋላ እግዚአብሔር የተናገራቸውን እስቲ እናንበብ ዘፍጥረት ምዕራፍ ሶስት አስራ አምስት ቁጥር አስራ አምስት እግዚአብሔር አምላክም እንዲህ አለ፣ በአንተ እና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለ። እግዚአብሔር የምናገረው ለማን ነበር? እግዚአብሔር የምናገረው ለሰይጣን ነበር። እግዚአብሔር ለሰይጣን ምን አለው? እግዚአብሔር ያለው ሰይጣን ተረከዙን ቢቀጠቅጥ እንኳን የሰይጣንን ራስ የሚቀጠቅጥ እንደሚመጣ ነው። የሰይጣን ራስ የሚቀጠቅጠው ማን ነው? አዳኙ ነው። እግዚአብሔር አዳምና ሔዋንን ከቀጣ በኋላ ምን ሊያደርግ ቃል ገባ? እግዚአብሔር አዳምና ሔዋንን ከቀጣ በኋላ አዳኙን እንደሚልክ ቃል ገባ። አዳኙ የሚመጣው ምን ለማድረግ ነው? አዳኙ የሚመጣው ሕዝቡን ከኀጢአት ኃይል ለማዳን ነው። አዳኙ የሚመጣው ሕዝቡን ከሞት ኃይል ለማዳን ነው። አዳኙ የሚመጣው ሕዝቡን ከሰይጣን ኃይል ለማዳን ነው። አዳኙ የሚመጣው ሰይጣንን ለመዋጋት ነው። ሰይጣን አዳኙን ያቆስለዋል፣ ነገር ግን አዳኙ ሰይጣንን ያሸንፈዋል። አዳኙ የሚሆነው ማን ነው? አዳኙ የሚሆነው ከድንግል የሚወለደው ልጅ ነው። እግዚአብሔር አዳኙን ለመላክ ቃል የገባው ለምንድን ነው? እግዚአብሔር ሁሉንም ሰው እጅግ ስለሚወድ ነው። አዳምና ሔዋን የእግዚአብሔር ምህረት ይገባቸው ነበር? አይገባቸውም ነበር። ለአዳም እና ህዋን የእግዚአብሔር ምሕረት የማይገባቸው ለምንድን ነው? እግዚአብሔርን ስላልታዘዙና የሰይጣንን ምክር ስለሰሙ ነው። ለአዳም እና ህዋን ያለመታዘዝ የሚገባው ቅጣት ምን ነበር? ላለመታዘዛቸው የሚገባው ቅጣት የዘላለም ሞት ነበር። ለአዳም እና ህዋን ያለመታዘዝ የሚገባው ቅጣት ሞት ነበር፣ ነገር ግን እግዚአብሔር እርሱን ለማዳን አዳኝ እንደሚልክ ቃል ገባ። አንድ ምሳሌ ልንገራችሁ። አንድ ወደ ሞት የቀረበ ሰው ወደ ቤታችሁ መጣ እንበል። እናንተ ምግብ ሰጣችሁለት፣ መድኃኒትም ገዛችሁለት። ይህ ሰው ከእናንተ ጋር ብዙ ቀን ቆየ። በመጨረሻም ይህ ሰው ከበሽታው ዳነ። ሰውየውም ከመመለሱ በፊት ላማችሁን ሰርቆ ይሄዳል። በኋላም ሰውየው እንደገና ታሞ ሊሞት ተቃርቦ ወደ እናንተ ተመልሶ ይመጣል። እናንተም አሁንም ምግብ ሰጣችሁለት። መድኃኒትም ገዛችሁለት ሰውየው እንደገና ከበሽታው ይድናል። ይህ ሰው ላማችሁን ስለሰረቀ ቅጣት ይገባው ነበር። ይሁን እንጂ ሰውየው ከበሽታው እንድድን እንደገና ረዳችሁት። ለአዳምና ሕዋን ያለ መታዘዝ የሚገባው ቅጣት ሞት ነበር። ይሁን እንጂ እግዚአብሔር አዳኝ እንደ ምልክ ቃል ገባላቸው።